ትኩረት፣ በአፍሪካ በደቡብ አፍሪቃ የጆሐንስበርግ ከተማ የተካሄደው የሁለት ቀናት የቻይናና የአፍሪቃ ሀገራት ትብብር ጉባኤ ዛሬ ተጠናቀቀ። በርካታ የአፍሪቃ ሀገራት መሪዎች የተካፈሉበትና በአፍሪቃ ምድር ሲካሄድ የመጀመሪያው የሆነው ይኸው ጉባኤ በተለይ ያጎላው አፍሪቃና ቻይና በአንድነት ያድጋሉ ብሎም ለጋራ ልማት ሁለቱን ተጠቃሚ የሚያደርግ ፖሊሲ ሊኖር ይገባል የሚለውን ሀሳብ ነበር። የውይይቱን መድረክ ከደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ጎን በተባባሪ ሊቀመንበርነት የመሩት የቻይና ፕሬዚደንት ዢ ጂንፒንግ ከአፍሪቃ ጋር በእኩልነት የተመሰረተ ግንኙነት መፍጠር የሚያስችል ያሉትን ባለአስር ነጥብ የልማት እቅድ የድርጊት መርሃ ግብርን አቅርበዋል። ጉባኤው ይህንኑ የጆሐንስበርግ መግለጫ በሚል የሚጠራውን የድርጊት መርሃ ግብር አጽድቋል። እቅዱን ተግባራዊ ለማድረግ ይረዳ ዘንድም ቻይና በአፍሪቃ ልማትን ለማራመድ በሦስት ዓመት ውስጥ ስልሳ ቢሊዮን ዶላር እንደምትሰጥ ቻይናዊው ፕሬዚደንት ዢ ጂንፒንግ አስታውቀዋል። በመካከላችን በቅርብ ተባብሮ በመስራት በከፍተኛ ደረጃ የምናደርገውን ልውውጥና የአስተዳደር ተሞክሮዎችን የማካፈሉን አሰራር ማጠናከር እንዲሁም አሳሳቢ በምንላቸው ጉዳዮች ላይ ተግባብቶና ተደጋግፎ መስራት ይገባናል። እንደ ዢ ጂንፒንግ አስተያየት ያልተሟላው መሰረተ ልማት የሰለጠነ የሰራተኛ ኃይልና የገንዘብ እጥረት የአፍሪቃን ልማት ወደ ኋላ እየጎተተው ነው። ቻይና በሦስት ዓመታት ውስጥ ልትሰጠው ካቀደችው ገንዘብ መካከል አምስቱ ቢሊዮን በእርዳታ የሚሰጥ ይሆናል። ባለአስር ነጥቡ የልማት እቅድ የኢንዱስትሪ ፕሮጀክቶችን፣ ኢንቨስትመንትን፣ ስልጠናዎችንና የግብርናውን ዘርፍ ዘመናዊ ማድረግን ያጠቃልላል። ቻይና የአፍሪካን ልማት ሂደት ለማፋጠን በባቡር ሀዲድ በመንገድ በአየር ማረፊያና በወደቦች ግንባታ በኮሬንቲና የስልክ መስመሮችን በማስፋፋቱ ዘርፎች ላይ ወረቷን እንደምታሰራና አሁን ጥሩ ደረጃ ላይ የሚገኘውን የሁለቱን ግንኙነት ይበልጥ ለማሳደግ ጠንክሮ መስራት አስፈላጊ እንደሚሆን ዢ ጂንፒንግ አመልክተዋል። የቻይናና የአፍሪቃ ግንኙነት ዛሬ በታሪክ ወደር የማይገኝለት ደረጃ ደርሷል። ግንኙነቱን ለማሳደግም አርቆ ማሰብና ደፋር እርምጃ መውሰድ አስፈላጊ ይሆናል። እጅ ለእጅ ተያይዘን የ2.4 ቢሊዮን ቻይናውያንና አፍሪቃውያንን ጥንካሬና ራዕይ እናሳካ። ለቻይናና ለአፍሪቃ የጋራ ጥቅምም አዲስ ምዕራፍ እንክፈት። በዓለም አቀፍ ደረጃ የሚታየው አዳጋቹ የኢኮኖሚ ቀውስ በአፍሪቃ የንግድ እንቅስቃሴና ወደ አህጉሩ ሊገባ በሚችለው ወረት ላይ አሉታዊ ተጽዕኖ እያሳረፈ መሆኑን የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ አስታውቀዋል። ይሁንና አንድ ነጥብ አንድ ቢሊዮን ህዝብ ያላትና ትልቅ ገበያ ልትሆን የምትችለው አፍሪቃ እነዚህን ችግሮች በህዝቧ ኃይል ልትወጣ እንደምትችል ተስፋቸውን ገልጸዋል። ዙማ አክለውም አፍሪቃ ግዙፉን የተፈጥሮ ሀብቷን ወዳለቀ ምርት መለወጥ ትችል ዘንድ ቻይና እርዳታ እንድትሰጥ ጠይቀዋል። የግዙፍ ማዕድን ሀብት ባለቤት መሆናችን በረከት ቢሆንም ይኸው ሀብት አፍሪቃን ለብዝበዛ እንዳጋለጣት የሚካድ አይደለም። እዚህም የተነሳ ነው በአህጉራችን ከርሰ ምድር የሚገኘው ሀብት ለዜጎች ጥቅም የሚውልበትን አሰራር ማስቀደም የምንፈልገው። በጆሃንስበርግ የተካሄደው የውይይት መድረክ ቻይናና የአፍሪቃ ሀገራት ታሪካዊ ግንኙነታቸውን ለማደስ ቆርጠው መነሳታቸውን በግልጽ ያሳየ መሆኑን በጆሃንስበርግ ዩኒቨርሲቲ የዴሞክራሲ ጥናት ማዕከል ተመራማሪ የሆኑት ጌዲዮን ቺታንጋ በመግለጽ ብዙዎቹ አፍሪቃውያት ሀገራት በቅኝ አገዛዝ ስር በነበሩበት ጊዜ ከቻይና ድጋፍ ያገኙበትን ዘመን እንደሚያስታውሱ አመልክተዋል። እነዚህን ግንኙነት መልሶ ለማደስና 54ቱን የአፍሪካ ሀገራትና በተለይም ቻይናን ተጠቃሚ ወደሚያደርገው ይፋ ተጨባጭ ዲፕሎማቲክ ፖለቲካዊና ኢኮኖሚያዊ ግንኙነት ለመቀየር በሁለቱም ወገኖች መካከል መግባባቱና ፍላጎቱ አለ። ይሁንና የቻይና ዓላማ በአፍሪካውያን ዘንድ አዎንታዊና አሉታዊ አስተያየት ማስከተሉ አልቀረም። አፍሪቃውያን መሪዎች ከቻይና ጋር የሚያደርጓቸው ውሎች ላይ ያረፉትን ቅድመ ግዴታዎች በጥንቃቄ ሊመለከቷቸው እንደሚገባ አንዷ የዚምባብዌ ተወላጅ አስጠንቅቀዋል። ገንዘብ በእርዳታ ሰጥተናል ወይም ገንዘባችንን በሀገራችሁ አሰርተናል ባለወረቶቹም እኛ በመሆናችን የምንላችሁን ስሙ አይነት አሰራር የታከለበት አሳሳቢ ሁኔታ ነው የሚታየው። አንዱ ደቡብ አፍሪቃዊ ግን ቀደም ሲል አስተያየት ባቀረቡት ተናጋሪ አንጻር ቻይና አፍሪቃን ከድህነት ለማላቀቅ ቀና ጥረቶችን አነቃቅታለች ባይ ነው። የራሳችንን ጥቅም ማስጠበቅ ቅኝ አገዛዝ ማለት አይደለም። ሌሎች ይህ የቅኝ አገዛዝ አይነት ነው ብለው ሊያስቡ ይችሉ ይሆናል። ግን ቻይናውያን ምን ይዘው ነው የሚመጡት የሚለው የራሳችን ጥያቄ ካልሆነ በስተቀር እኔ እንደማስበው ከማንም ግዴታ አላረፈብንም። ቻይና በአሁኑ ጊዜ የአፍሪቃ ትልቋ የንግድ አጋር ስትሆን በአፍሪቃ አህጉርና በቻይና መካከል የተደረገው የንግድ ግንኙነት መጠን በጎርጎሪሳዊው 2014 ዓ ም 220 ቢሊዮን ዶላር ደርሶ ነበር። የቻይና የአፍሪቃ ፖሊሲ በአህጉሩ እጅግ ብዙ ወረት በማሰራት በተለይ በልማቱ ዘርፍ ውስጥ ሰፊ የኢኮኖሚ ጥቅም ማግኘት የተሰኘ መሆኑን በደቡብ አፍሪቃ የስቴልንቦሽ ዩኒቨርሲቲ የቻይና ጥናት ተቋም ዋና ስራ አስኪያጅ ዶክተር ሮስ አንቶኒ ለዶይች ቬለ ገልጸዋል። ቻይና በአፍሪቃ ከዚያም አልፎ በአዳጊው ዓለም ውስጥ የረጅም ጊዜ ፍላጎት ያላት ይመስለኛል። የሀገሪቱ መንግስትና ቻይናውያን ተቋማት በአፍሪቃ የተፈጥሮ ሀብትን በማውጣቱና የመሰረተ ልማትን በማስፋፋቱ ስራ ላይ አትኩረዋል። በዚህ የዓለም ክፍል ውስጥ ቻይና የኢኮኖሚ ጥቅም የማግኘቱን ዕድል ከፍ ያለ ሆኖ ታየዋለች። በተለይ የሀገሯ ኢኮኖሚ እንቅስቃሴ እየቀዘቀዘ በመሄዱ በመሰረተ ልማት ማስፋፋት ላይ ተሰማርተው የነበሩት ኩባንያዎቿ አሁን ፊታቸውን ወደ ውጭ ሀገራት ማዞር ተገደዋል። ይህ በእርግጥ አንዱ ኢኮኖሚያዊ ምክንያት ሲሆን የአህጉሩ ግዙፍ የተፈጥሮ ሀብትም ሌላው ምክንያት ነው። ከጎርጎሪዮሳዊው 2009 ዓ ም ወዲህ ቻይና ትልቋ የአፍሪቃ የንግድ ተጓዳኝ እንደመሆኗ መጠን በኢኮኖሚው ላይ ያሳረፈችውን ተጽዕኖ ወደ ፖለቲካውም ዘርፍ ልታስፋፋው እንደምትችል ዶክተር ሮስ አንቶኒ ጠቁመዋል። ቻይና ይህንኑ ተጽዕኖዋን በአህጉሩ በሆነ መንገድ ማስፋፋት ከጀመረች ቆየት ብላለች። ቻይና በአንድ የዓለም አካባቢ በተለይም ብዙ ውዝግብ በሚታይበት አፍሪቃን በመሰለ አካባቢ ብዙ ወረት እስካፈሰሰችና ብዙ የሰው ኃይል እስካሰማራች ድረስ ጥቅሟን ሊነሳ ከሚችል ማንኛውም አይነት አደጋ መጠበቅን አስፈላጊ አድርጋ ታየዋለች። ይህም በአንድ ሀገር ውስጣዊ ጉዳይ ጣልቃ አለመግባት የተሰኘውን በተደጋጋሚ የምታጎላውን ፖሊሲዋን የመከተሉን ተግባር በተለይ ሀገሪቱ በዓለም አቀፉ ገበያ ውስጥ መግባት ከጀመረች ወዲህ ይበልጥ አዳጋች እንዳደረገባት የሚታይ ሆኗል። የጋዜጦች አምድ። የዛሬው የጋዜጦች አምድ ዝግጅታችን በአፍሪቃ ታዳሽ የኃይል ምንጭን ለማስፋፋት ስለታየው ዝግጁነት፣ በቡርኪና ፋሶ ስለተካሄደው የመጀመሪያው ነጻ አጠቃላይ ምርጫ እንዲሁም የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በማዕከላዊ አፍሪቃ ስላደረጉት ጉብኝት ይመለከታል። በአፍሪቃ ታዳሽ የኃይል ምንጭ ማስፋፋት የሚቻልበትን የሀገሪቱን ጥረት በተመለከተ በመላ ፈረንሳይ የሚነበበው የግራ ለዘብተኛው ዕለታዊ ጋዜጣ ለሞንድ ተከታዩን ብሏል። እርግጥ ብዙ አፍሪቃውያት ሀገራት በታዳሽ የኃይል ምንጭ ዘርፍ ላይ ገንዘባቸውን ለማሰራት ዝግጁ ሆነዋል። ይሁንና ይህንኑ እቅዳቸውን ለማሳካት የሚችሉት በኢንዱስትሪ ከበለጸጉት ሀገራት የገንዘብ ድጋፍ ሲደረግላቸው ብቻ ነው። የአፍሪቃ ህብረት ይኸው እቅድ 250 ቢሊዮን ዶላር ሊያወጣ እንደሚችል ግምቱን ሰጥቷል። እርግጥ የሀብታሞቹ ሀገራት መንግስታት ይህንኑ ወጪ ውድ አድርገው እንደሚመለከቱት ያስታወቀው የፈረንሳውያኑ እለታዊ ጋዜጣ በእርግጥ ወጪው ውድ ነው በሚል ሳያጠያይቅ አላለፈም። የህዝቧ ቁጥር በጎርጎሪዮሳዊው 2050 ዓመተ ምህረት በእጥፍ ይጨምራል በሚባልባት አፍሪቃ ውስጥ ከቅሪተ አካል ኃይል የማመንጨቱ ዘዴ የአየሩን ሙቀት መጠን በምን ያህል ይጨምራል የሚለውን ጉዳይ ማጤን እንዳለባቸው አሳስቧል። የፈረንሳውያኑ የግራ ለዘብተኛ ዕለታዊ ጋዜጣ ለመወንድ አስተያየቱን ሲያበቃም ኢንዱስትሪ መንግስታት ለራሳቸው ጥቅም ሲሉ አፍሪቃውያኑ ታዳሽ የኃይል ምንጭ ባህጉራቸው ለማስፋፋት ያስቀመጡትን ዓላማ ከግብ ማድረስ የሚችሉበትን ሁኔታ ሊያመቻቹላቸው ይገባል። ምክንያቱም አፍሪቃ ለአየር ቀውስ መፍትሔ በማፈላለጉ ላይ በከፊልም ቢሆን የራሷን ድርሻ ማበርከት ትችላለች። ባለፈው እሁድ በቡርኪና ፋሶ የተደረገው ነጻው ፕሬዝደንታዊ ምርጫ የስዊድን ወግ አጥባቂ ዕለታዊ ጋዜጣ ስቬንስካ ዳግ ብላደት ትኩረት ያደረገበት ዋነኛ አፍሪቃ ነክ ጉዳይ ነበር። ጋዜጣው ሀተታውን ሲጀምር ምዕራብ አፍሪቃዊቱ ሀገር ቡርኪና ፋሶ በምርጫው ታሪክ ሰርታለች ብሏል። ንዑሷ ሀገር ከፈረንሳይ ቅኝ አገዛዝ በጎርጎሪዮሳዊው 1960 ዓ ም ከተላቀቀችው ወዲህ ባለፈው ሳምንት ለመጀመሪያ ጊዜ አንድ ፕሬዝደንት በዴሞክራሲያዊ መንገድ መርጣለች። በዓለም እጅግ ድሆች ከሚባሉት ሀገራት አንዷ የሆነችው ቡርኪና ፋሶ የምትታወቀው በተደጋጋሚ በተካሄዱ ወታደራዊ መፈንቅለ መንግስቶች ነው። እርግጥ የቡርኪና ፋሶ የወደፊት እጣ ፈንታ ይህ ይሆናል ብሎ አሁን መናገር አይቻልም። ይሁን እንጂ የስዊድን ወግ አጥባቂ ዕለታዊ ጋዜጣ ስቬንስካ ዳግ ብላደት እንዳመለከተው ያለፈው እሁድ ፕሬዝደንታዊና ምክር ቤታዊ ምርጫ እንዲሁም አዲሱ የሀገሪቱ አመራር የቡርኪና ፋሶ ሕዝብ የተሻለ የወደፊት ሁኔታ ይኖራል የሚል ተስፋ እንዲያሳድር ማስቻሉን ግልጽ አድርጓል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ውዝግብ በቀጠለባት የማዕከላዊ አፍሪቃ መዲና ባንጊ ስላደረጉት ጉብኝት የጀርመናውያኑ የግራ ለዘብተኛ ዕለታዊ ጋዜጣ ፍራንክፉርተር ሮንድሻው በአምዱ ባሰፈረው ሀተታ በሌሎች ብዙ የአፍሪቃ አካባቢዎችም የተለያዩ እምነት ተከታዮች ክርስቲያንና ሙስሊም ጭምር በሰላም አብረው ጎን ለጎን እንደሚኖሩ አስታውቋል። ፍራንሲስ በባንጊ በሙስሊሞቹ የሴለካ አማጺያንና በአንጻራቸው በሚዋጉት የጸረ ባላካ ሚልሻዎች መካከል በሚካሄደው የኃይል ተግባር የተሰቃዩት የማዕከላዊ አፍሪቃ ሪፓብሊክ ነዋሪዎች የሚኖሩባቸውን ጎስቋላ ሰፈሮች በጎበኙበት ጊዜ ሁላችንም ወንድማማቾች ነን ያሉበት አነጋገራቸው በታህሳስ ወር መጨረሻ ምርጫ በሚካሄድባት ሀገር ውስጥ ከተሰማራው አስር ሺህ ወታደሮች ካሰለፈው የተባበሩት መንግሥታት ድርጅት ሰላም አስከባሪ ጓድ ይበልጥ ውጥረቱን በመጠኑም ቢሆን ማርገብ መቻሉን ጋዜጣው አመልክቷል። በዚህም የተነሳ የካቶሊካዊው መንፈሳዊ መሪ የባንጊ ጉብኝት ጠቃሚ ነበር። ለፖለቲካዊ ጉዳዮችም ትኩረት የሚሰጡት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስን ያህል ውዝግብ ባዳቀቀው በማዕከላዊ አፍሪቃ ሪፓብሊክ በአሁኑ ጊዜ ለህዝቡ ተስፋ የሚሰጥ መልእክት ሊያስተላልፍ የሚችል አንድም ሰው እንደሌለ የጀርመናውያኑ የግራ ለዘብተኛ እለታዊ ጋዜጣ ፍራንክፉርተር ሩንድሻው ባመለከተበት አስተያየቱ፣ የዛሬውን ዝግጅታችንን እዚህ ላይ እናበቃለን። ስለ ትኩረት በአፍሪቃ ያላችሁን አስተያየት በተለመዱት አድራሻዎቻችን ላኩልን። እስከሚቀጥለው በደህና ቆዩን።